spool በእንግሊዝ ፕሪምየር ሊግ አርሰናል በሊቨርፑል አይቀጡ ቅጣት ገጥሞታል። የሳምንቱ መጨረሻ ውድድር ሊቨርፑል የቀድሞ ሰቀቀኑን የረሳበት፣ አርሰናል ደግሞ ለዳግም ሽንፈት የተዳረገበት ነበር። በጀርመን ቡንደስሊጋ ዴምቤሌን ወደ ባርሳ ላከ። ቦሩሲያ ዶርትሙንድ ተተኪ ተጫዋች ፍለጋ ላይ ነው። ብሪታንያዊው የመኪና አሽከርካሪ በፎርሙላ አንድ እሽቅድምድም ጀርመናዊው ተቀናቃኙን በማሸነፍ የነጥብ ልዩነቱን ማጥበብ ችሏል። በዓለም ዙሪያ የበርካታ ሚሊዮኖችን ቀልብ በሳበው የመካከለኛ ክብደት የቡጢ ፍልሚያ የ40 ዓመቱ ጎልማሳ ዘንድሮም ጥንካሬውን አስመስክሯል። የ29 ዓመት ወጣት ተፎካካሪውን በዳኛ ውሳኔ መርታት ችሏል። አብራችሁን ቆዩ። እግር ኳስ በእንግሊዝ ፕሪምየር ሊግ የመጀመሪያ ዙር ጨዋታዎች አርሰናል ሽንፈት ገጥሞታል። ሊቨርፑል ባንጻሩ በየጊዜው ድንቅ ማሻሻል እየታየበት ነው። ትናንት አርሰናልን አራት ለዜሮ ያንኮታኮተው ሊቨርፑል አሰልጣኝ ጀርመናዊው የርገን ክሎፕ ቡድናቸው ካለፈው የጨዋታ ዘመን የሽንፈት ህመም ማገገሙን በኩራት ተናግሯል። በጣም ጥሩ እንደነበርን ለማንም ግልጽ ነበር። እስካሁን ካደረግናቸው ከእያንዳንዱ ጨዋታዎች በመማር የበለጠ አሻሽልናል። ከሆፍንሃይም ጋር ያደረግነው ጨዋታ ደግሞ ይበልጥ የተሻለ ነበር ሲሉ ስለ ቡድናቸው ጥንካሬ ገልጧል። ሊቨርፑል ቀደም ሲል የጀርመኑ ሆፈንሃይምን በአጠቃላይ ድምር ስድስት ለሶስት በመርታት በሻምፒዮንስ ሊጉ ቦታውን አመቻችቷል። ሊቨርፑል በትናንቱ ጨዋታ ግብ ጠባቂው ሚኞሌትን ሳይሆን ያሰለፈው ላሪስ ካሬስን ነበር። በሁኔታው ሲሞን ሚኞሌት መናደዱ ተሰምቷል። ከአሰልጣኙ ጋር በጉዳዩ ላይ መነጋገር እንደሚሻም ተናግሯል። ሊቨርፑል ከግብ ጠባቂው ሚኞሌት በተጨማሪ ወደ ስፔኑ ባርሴሎና ቡድን ሊያቀና ጫፍ ደርሷል የተባለ ለትን ፊሊፕ ኮቲኖን በድጋሚ ሳያሰልፍ ቀርቷል። ለሊቨርፑል ሮቤርቶ ፌርሚኖ፣ ሳዲዮ ማኔ፣ ሞሐመድ ሳላህና ተቀይሮ የገባው ዳንኤል ስቱሪጅ ተከታታይ ግቦችን በማስቆጠር የአርሰናሉ አሰልጣኝ ቬንገር ይወገዱልን የሚለው መፈክር ይበልጥ እንዲያስተጋባ መንገድ ከፍቷል። የአርሰናሉ አማካይ ሜሱት ኦዚል በትናንቱ ታላቅ ግጥሚያ ተዳክሞ ታይቷል። የኦዚል እና የአሌክሲስ ሳንቼስ ውል በሚቀጥለው የበጋ ወር ላይ ያበቃል። እናም ሜሱት ኦዚል አዲስ ውል ይገባሉ ወይ የሚል ጥያቄ ከወዲሁ አጭሯል። በአጠቃላይ አርሰናል በትናንቱ ጨዋታ አማካኙ የተዳከመበት ጭራሽ መኖሩ ያጠራጠረበት ነበር ማለት ይቻላል። የመድፈኞቹ አማካዮች ግራኒ ሻቃ እና አሮን ራምሴ በቀያዮቹ ተቀናቃኞቻቸው እጅግ ተልቀው ታይቷል። በሜዳው አንፊልድ አርሰናልን ድባቅ የመታው ሊቨርፑል ዘንድሮ ዋንጫውን ለመውሰድ ቆርጦ መነሳቱን፣ ለዚያ ደግሞ አስፈላጊውን ነገር ከወዲሁ በማመቻቸት ላይ መሆኑን አስታውቋል። ትናንት ከሊቨርፑል ባሻገር ቼልሲ ኤቨርተንን ሁለት ለዜሮ በመርታት ብርታቱን አሳይቷል። ቶትናም ሆትስፐር ከበርንሌ፣ እንዲሁም ዌስት ብሮሚች አልቢኖ ከስቶክ ሲቲ አንድ እኩል ተለያይቷል። ከትናንት በስቲያ ማንቸስተር ዩናይትድ ላይስተር ሲቲን ሁለት ለባዶ፣ እንዲሁም ማንቸስተር ሲቲ ቦርምስን ሁለት ለአንድ አሸንፏል። በጀርመን ቡንደስሊጋ ደግሞ ቦሩሲያ ዶርትሙንድ ኦስማኔ ዴምቤሌን በ147 ሚሊዮን ዩሮ ግድም ለባርሴሎና መሸጡ ተሰምቷል። የባርሴሎና ኃላፊ ሮቤርት ፌርናንዴዝ የሊቨርፑሉ ፊሊፕ ኮርቲኖንም ለማስመጣት ከጫፍ መድረሳል ቸውን ዛሬ አስታውቋል። ወደ ስፔኑ ካምፕኑ ስታዲየም ዘንድሮ ሁለት ተጨማሪ ተጫዋቾች እንደሚመጡ የቡድኑ ኃላፊ አክለው ተናግሯል። ኦስማኔ ዴንቤሌ ከባርሴሎና ቡድን ጋር ዛሬ ውል መፈረሙ ተዘግቧል። በባርሴሎና ሜዳ ኳስ በግራና በቀኝ እግሩ ለማንቀርቀብ ሞክሮ ሲስት የሚታይበት አጠር ያለ የቪዲዮ ምስል በትዊተር የማህበራዊ መገናኛ አውታር በስፋት ተሰራጭቷል። በርካቶች 135.5 ሚሊዮን ፓውንድ የተከፈለበት ተጫዋች ላይ እውነትም ከኔይማር ይሻላል ሲሉ ተሳልቋል። ዴምቤሌ በበኩሉ ከሊዮኔል ሜሲ ጋር ተሰልፎ መጫወት ለእኔ ክብር ነው ሲል መናገሩን የባርሴሎና ቡድን በትዊተር ገልጧል። እሱ በእግር ኳስ ታሪክ ምርጡ ተጫዋች ነው ሲል ስለ ሜሲ የተናገረው ዴምቤሌ እኔ እዚህ የተገኘውት ለመማር ነው ሲል አክሏል። ኦስማኔ ዴምቤሌን ለባርሴሎና ያስረከበው ቦሩሲያ ዶርትሙንድ ከትናንት በስቲያ ሄርታ ቤርሊንን ሁለት ለዜሮ ድል አድርጓል። አድማጮች አሁን ደግሞ ወደ አትሌቲክስ ዘገባ ነው የምንሻገረው። ባሳለፍነው ሳምንት ስዊዘርላንድ ዙሪክ ውስጥ የተከናወነውን የዳያመንድ ሊግ ውድድር ለመዘገብ ወደ ስፍራው የተጓዘችው የፓሪሷ ወኪላችን ሃይማኖት ጥሩነ የውድድሩ አሸናፊዎችን በስፍራው አነጋግራ ነበር። በሞፋራ አሸናፊነት በተጠናቀቀው የዙሪኩ የዳያመንድ ሊግ የፍጻሜ ውድድር የለንደኑ የ5000 ሜትር የዓለም አትሌቲክስ ውድድር ባለድል ሙክታር እድሪስና ዮሚፍ ቀጀልቻ ሁለተኛና ሶስተኛ ደረጃ ይዘው ማጠናቀቃቸው ይታወሳል። ከውድድሩ በኋላ ሃይማኖት ጥሩነ ሶስቱንም አትሌቶች አነጋግራ ቀጣዩን ዘገባ ልካልናለች። አትሌት ዮሚፍ ቀጀልቻ በለንደኑ የዓለም አትሌቲክ ሻምፒዮና ላይ የሰራውን ስህተት ዙሪክ ላይ ላለመድገም ጥረት ቢያደርግም በውድድሩ ላይ ስለተከሰተው ነገር ግን እንዲህ ይላል። ለንደንም የኔ ጥፋት ነበረ። በጣም ቀላል ሩጫ ነበራ ግን ስፔድም ነበረን ጉልበትም ነበረን ኮንዲሽንም ነበረን። ሰርች አለው እኔ ራሴን ጠብቄ ብሄድ ኑረው ከሜዳ ላይ ውጭ አልሆንም። ጭራሽ አንድ ሶስት ዙር ሲቀር ወይ አንድ ኪሎ ሜትር ሲቀር ከሞፋረ ጋር ተጋፍተን ነበረ በእሱን ሂደት ወጥቼ እኔ በቃ ማለት እኔ ሁለተኛ መስመር ላይ እሱን ያጨረስኩ ነበረ። እሱ ደግሞ አንደኛ መስመር ላይ ነበረ። መጨረሻ ላይ አስር ሜትር ሲቀር በቃ ያለውን ጉልበት ሁሉም አልቋል። መቀየር አልቻልኩም። አራተኛ ወንኩት እንደዚህ ሰሪ ከሜዳ ላይ ውጭ መሆን በጣም ተሰምቶኛል። ይሄ ደግሞ እዚህ አንድ ጋሜ ስህተት እንዳይፈጠር ብዬ አልመራሁትም፣ አልወጣሁትም። አንድ ሺህ ላይ መውጣት ይችል ነበር። ከዛ ስድስት መቶ አራት መቶ ላይ ሊወጣ ይችል ነበር። ጉልበት አለኝ። ሞፈራን በጣም ኮንትሮል አድርገ የርኩ ነበር። እኛ እርስ በራሳችን እንዳዘጋጋብኝ ብለን ተነጋግረ ነበረ፣ ግን ትንሽ ከገባ ራሶ ለኒያ ባንስ ፈጠው መግባት ነበረበት። እሱ ግን ቀጥታ ገባ። አንድ ስህተት ዋጋ ያስከፍላል፣ ትልቅ ዋጋ ከፍላል። ሜዳሊያ ሰንጠረዥ ውስጥ ባትገባም ኢትዮጵያ ላገኘችው ውጤት ከፍተኛ አስተዋጽኦ አድርጋታል። እንግዲህ ለመጀመሪያ ጊዜ ይመስለኛል፣ በእንዲህ አይነት ትልልቅ ውድድሮች ላይ ኢትዮጵያ በቡድን ለመጣ ውጤት አትሌቶች ሽልማት ተሰጧል። የዛ ተሸላሚ ደግሞ አንተ ነበርክ። ስለዚህ ሽልማት ምንድን ነው ያለህ አስተያየት? ሽልማቱ ደስ ብሎኛል። ፌዴሬሽን አመሰግናለሁ፣ ገር አመሰግናለሁ። ለሞራልን ጥሩ ነው። ለእኔ ለወደፊት ያለው ልጆች የወጣት ጥሩ ሞራል ይሆናል ብዬ አስባለሁ። ለቡድን ስራም ጥሩ ይሆናል ብዬ አስባለሁ። ግን በብዙ አመት ጠፍቶ ነበረ የቀነኔሳና ሀይሌ ስለ ሺህ ጊዜ ነበረ በግሩፕ ስራ ዘንድሮ ተመልሰው መጥተዋል። ያን ነገር ዘንድሮም በራሴ በኩል ለግሩፕ ስራ አልሄድም። ሰለሞን ብታይ አንድ ዙር መጣ ተመልሰው ገባ። ሞክተር አንድ ዙር ወጥቶ ሰባ ሁለት መጣ። እሱም ረራሱ የማቻች ብዬ ነው እንደዛ ያደርጋል። ግሩፕ ስራ የምንሰራ ኑሮ እኛ ሦስታችን ነው ታይዜ የምንገባ ግን ፊት ለፊት እኛን ያያችሁ ነው ግሩፕ ስራ ያላችሁ እንጂ አንድ ሰው የሰራ ስራ ነው። አሁንም የግሩፕ ስራ ባልም ገና ይቀራል። የግሩፕ ስራ ማለት አሁንም የዓለም ሻምፒዮናው ሙክታር እድሪስ የለንደን ተፎካካሪዎቹ በድጋሚ ዙሪክ ላይ መገናኘታቸው እንዳስገረመው በመግለጽ በአጠቃላይ ስለ ውድድሩ የበኩሉን እንዲህ ሲል ይናገራል። በጣም ከባድ ውድድር ነበረ። እንግዲህ ውድቅ ንሽ አደጎ ወደቻለሁ እና ትንሽ እኔ እቅም ማነሰኝ ለመንደርደር ነው ፈልጌ የወጣሁት እሱ ግን ዘግተብን ያላለን እኔ በሱ ልዘጋጠ ለሚወጣወት ምክንያቱም እሱ የሚሮጠው የራሱን ሩጫ ነው የሚሮጠው የራሱ ሩጫ ነው እና ያው ካሜራም ደግሞ በደምብ ስላለ ያው አይተነዋልም። አጥፍተሃል ብሎኛል። ማንም ጥፋተኛ እንደሆነ አይቼዋለሁ እኔ በእሱ አላጠፋሁበትም። እሱ ግን አጥፍተሃል ብሎኛል። እኔ ወድቄም ያው ሁለተኛ ወጥቻለው። ደህና እየመጣው ነው ሲገፋፉኝ ባላንሴና ጣታጡኝ በዛ ላይ ደግሞ ወደፊት ሮ ስለነበረ ደግሞ ወደፊት ተንደፍድፌ መጥቼ ወደ በቃ ደህና የሰራ ሰው አሸንፈዋል። በቃ እኔ በውጤት ላይ ደስ ብሎኛል። ላለፉት ሀያ አንድ አመታት ከአንድ ሺ አምስት መቶ ሜትር እስከ ማራቱን ባሉትና በተሳተፈባቸው ርቀቶች ከደካማ እስከ ወርቃማ ውጤቶችን አስመዝግቧል። ብሪታንያዊው የዓለም ሻምፒዮና ሞፋራ ለንደን ላይ ያጣውን የአምስት ሺህ ሜትር ርቀት ድል በስተመጨረሻ ዙሪክ ላይ አስመዝግቦ ከትራክ ውድድር ራሱን በማግለል ፊቱን ወደ ጎዳና ሩጫ መመለሱን እንዲህ ሲል ይገልጻል። ከዚህ በፊት ስለ ሀይሌ ብዙ ተብሏል። ሀይሌ የራሱ ጊዜ ነበረው፣ እሱም አለፈ። ቀነኒሳም ጊዜ ነበረው። ይሄ ደግሞ የእኔ ጊዜ ነበር። ያ የስፖርቱ አንዱ አካል ነው። ወደድንም ጠላንም የሁሉም ጊዜ፣ የሁሉም ተራ አለው። ጊዜው የእኔ ተራ ነበር። ተደስቼበታለሁ አሁን ወደ ሌላ የምሸጋገርበት ጊዜ ነው ሞፋራ ለኢትዮጵያና ለህዝቧ የተለየ ፍቅር እንዳለው ይናገራል በተለይም ደግሞ ለአትሌት ቀነኒሳ በቀለ እና ለሀይሌ ገብረስላሴ ልዩ ክብር እንዳለውም ይገልጻል የመኪና እሽቅድድም በቤልጂየሙ ግራንድ ፕሪ የመኪና እሽቅድድም ብሪታንያዊው አሽከርካሪ ሎዊስ ሃሚልተን ድል ሲቀናው፣ ጀርመናዊው ተፎካካሪው ሰባስቲያን ፌትል በሁለት ሰከንድ ልዩነት ለጥቂት ተቀድሞ ሁለተኛ ሆኗል። በትናንት ውጤት መሠረት የሁለቱ ዋነኛ ተፎካካሪ አሽከርካሪዎች አጠቃላይ የነጥብ ልዩነት ወደ ሰባት መጥበብ ችሏል። ቡጢ በዓለማችን የቡጢ ታሪክ እጅግ ከፍተኛ ክፍያ በተፈጸመበት ውድድር የመካከለኛ ሚዛን ቡጢኛው ፍሎይድ ሜይዌዘር በአርባ ዓመቱ ሃምሳኛ ድሉን ትናንት ተጎና አጽፏል። የቡጢ ስፖርት አደራጅ ና ጡረተኛ ቡጢኛው ሜይ ዌዘር በአስረኛው ዙር ላይ ድል የነሳው በቁመት ከሱ ዘለግ ያለው የ29 ዓመቱ የአይሪሹ ተፎካካሪው ኮኖር ማክ ግሬጎርን ነው። አስረኛው ዙር ላይ የተዳከሙ ና ተደጋጋሚ የሜይ ዌዘር ቡጢዎች ያረፉበት ኮኖር ከባድ አደጋ ሳይደርስበት በፊት ዳኛው ጨዋታው ተቋርጦ በቴክኒካዊ ዝረራ ሜይ ዌዘር እንዲያሸንፍ አድርጓል። አንዳንድ ሰዎች ውድድሩ ያለጊዜው ነው የተቋረጠው ሲሉ ተችቷል። ውድድሩ በተጠናቀቀበት ወቅት የሶስቱ ዳ ዳኞች አጠቃላይ ውጤት ድምርም የሚያመለክተው ሜይዌዘር ሙሉ ለሙሉ ይመራ እንደነበረ ነው። በውድድሩ ሜይዌዘር እስከ 300 ሚሊዮን ዶላር እንደሚዝቅ ተዘግቧል። ሜይዌዘር በትናንቱ ፍልሚያ በደቂቃ 10 ሚሊዮን ግድም ተከፈለው ማለት ነው። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። አስተያየትና ጥቆማቸው አይለየን። ማንተጋፍቶት ስለሽነኝ። መልካም ጊዜ። ጤና ይስጥልኝ።